የኢትዮጵያ የህዝብ ተወካዮች ምክር ቤት ባለፈው ማክሰኞ የውጭ ሀገር ዜጎች ህጻናትን በጉድፈቻ እንዳይወስዱ የሚያግድ ህግ አጽድቀዋል። ለዚህም እንደ ምክንያት የሰጠው ብዙ በማደጎ ውጭ ሀገር የሄዱ ህጻናት የሚያጋጥማቸውን የመጎሳቆል ተግባር ለማስቆም ታስቦ ነው። ህጻናቱን ለጉድፈቻ በመስጠት ፋንታ መንግስት ራሱ እንክብካቤ ሊያደርግላቸው መፈለጉን አስታውቋል። የህፃናት ፖሊሲ አስቀድሞ ማውጣት ግድ ይል እንደነበረ የገለጹት የሴቶችና ህፃናት ጉዳይ ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ አለማዮ ማሞ ይህ ህግ እስካሁን ለምን ሳይወጣ እንደቆየ ለዶችቤሌ አስረድተዋል። አዎ፣ ወጥቷል የህጻናት ፖሊሲ። ስለዚህ የህጻናት ፖሊሲ ላይ በተለይ በአስቸጋሪ ሁኔታ ውስጥ የሚገኙ ህጻናትን ተገቢውን ድጋፍና ክብካቤ በተለይ ደግሞ ማህበረሰብ አካል ድጋፍና ክብካቤ እንዲያገኙ በሀገራቸው ባህል እና ህጻናትን በሀገር አቀፍ ወይም ደግሞ በማህበረሰብ አቀፍ ድጋፍና ክብካቤ መርዳት ይቻላል የሚሉ እስካሁን ድረስ በውጭ ሀገር ጉዲፈቻ የህጻናትን መብትና ደህንነት የሚያስጠብቅ ሁኔታ እንዳልነበረ የተናገሩት አቶ አለማየሁ፣ ማህበረሰቡም ሆነ ክልሎች አቅማቸውን አሟጦ በመጠቀም ህጻናትን ሊረዱ እንደሚችሉ ስምምነት ላይ ስለተደረሰ ጉዲፈቻ እንዲቆም መወሰኑ አክለው ገልጸዋል። ህጻናት ወደ ውጪ በማደጎ መላክ ህገወጥ አሰራር እንደነበረም አቶ አለማየሁ ሳይጠቅሱ አላለፉም። አሁን ብዙ ጊዜ አሁን የሚባለው አሁን ለምሳሌ ወደ ውጭ ተልከራሉ ያሉ ልጆች በምን አይነት ሁኔታ ላይ ይገኛሉ፣ ማን የወሰዳቸው፣ የህይወታቸው ቀጣይ ህይወት እንቅስቃሴያቸው ምን ይመሳል የሚለው በተለይ ደግሞ ከዚህ በ ጉዲፈቻ ኤጀንሲዎች የአላላክ ስርአት፣ ይሄ ከህገወጥ የሆነ የአላላክ ስርአት አታያል። ብዙዎቹ አሁን ስራውን ማለት ፈቃዳቸውንም የሚያጡበት ሁኔታ አለ እና አንዳንዱ ትንሽ ህገወጥ የሆኑ ነገሮችም በውስጡ የተካተቱበት ስለነበር፣ አሁን በተደረገው አሁን ሀገር አቀፍ ንቅናቄ፣ ሁሉም ክልሎች ጋር የጋራ ምግባባት ላይ ተደርሷል። እኛ ልጆቻችን ማሳደግ እንችላለን የሚል የኛ የተቋሙ የሚኒስቴር መስሪያ ቤቱ ብቻ ሳይሆን በየክልሉ ያለ ይህንን የመደገፍ በራሳችን አቅም ይህን ማዘግ እንችላለን የሚል ስሜት ነው። ኢሊያን አዶፕሽንስ ኢንተርናሽናል ኢንክ የተባለው በማደጎ ስራ ላይ ኢትዮጵያ ውስጥ ካለፈው አስር ዓመት ወዲህ የተሰማራ ወኪል መስራችና ስራ አስኪያጅ ወይዘሮ አናቤል ኤሊያን የውጭ አገር ዜጎች ህጻናትን በጉድፈቻ እንዳይወስዱ መታገዱን ሲሰሙ ለህጻናቱ በማዘን እንባ እንደተናነቃቸው ለዶችቬሌ ተናግረዋል። በዩኤስ አሜሪካ የሚኖሩት ኢሊያን በዋነኛነት የሚጎዱት ህጻናቱ እንጂ እኛ ወኪሎቹን አይደለም ይላሉ። ዚስ ኢዝ አ ትራጄዲ ፎር ችልድረን። ይህ ለህፃናቱ አሳዛኝ ነገር ነው። እኛ አንጎዳም፣ በጉዳቱ እኛ በሁለተኛ ደረጃ ላይ እንገኛለን። ህጻናትን ለጉድፈቻ ለመውሰድ በሂደት ላይ ላሉት አመልካች ቤተሰቦች ግን አሳዛኝ ነገር ነው። መንግስት፣ እነዚህ ለጉድፈቻ እንዲሰጡ በሂደት ላይ ለነበሩት ህጻናት ጉዳዩ እንዲጠናቀቅ የሚፈቅድ ይመስለኛል። በሂደት ላይ የሚገኙትን የጉድፈቻ ማመልከቻዎችን በተመለከተ የሴቶችና ህጻናት ጉዳይ ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ጉዳዩ ወደፊት የምታይ መሆኑን አመልክተዋል። እነዚህ ሁኔታ ምንድን ነው የሚሆነው? አዋጁ በነጋሪ ጋዜጣ ታትሞ ይወጣል፣ በቅርብ ጊዜ። ከዚያ በኋላ የሚወጡ የአሰራር መመሪያዎች አሉ፣ የሚወጡ መመሪያዎች አሉ። በመመሪያዎቹ መሰረት በተቻለ ያው የጋራ መግባባት የሚደረስበት ነገር ይሆናል። ምናልባት እንግዲህ የሚቋቋሙ ኤጀንሲዎችም ሌሎችም ተቋማት ህጻናቱን ከመርዳት አኳያ ከሆነ በሀገር ውስጥ መርዳት የሚቻልበትን እንትን እያሰፋን ያለንበት ሁኔታ ስለሆነ ከሚኒስቴር መስሪያ ቤቱ ጋራ በመነጋገር የተሻለ ሁኔታ መፍጠር የሚቻል ይመስለኛል። በአሜሪካ ብቻ ከ204 ዓ.ም ጀምሮ ከ5500 በላይ ከኢትዮጵያ ህፃናት በማደጎ መሰጠታቸው ዘገባዎች ይጠቁማሉ። ለጉድፈቻ ህፃናትን ከተቀበሉት ውስጥ ታዋቂዎቹ የፊልም ተዋንያን አንጀሊና ጆሊ እና ብራድ ፒት ይገኙበታል።